ጆን ኬሪ ከአሜሪካ ድምጽ ሬዲዮ የፋርስ ባሕረ ሰላጤ አገልግሎት ጋር ባደረጉት ቃለ መጠይቅ የዩናይትድ ስቴትስ ምክር ቤት አባላት በኢራንና በአሜሪካ በተመራው የስድስት ሀገሮች ቡድን መካከል የተደረገውን ስምምነት ባያጸድቁ በመካከለኛው ምስራቅ ግጭትና ጦርነት እንዲባባስ የሚያደርግ መሆኑን እንደሚረዱ እተማመናለሁ ብለዋል። ይህን ስምምነት ባናደርግ ኑሮ የኢራኑ አያቶላ እነዚህ ሰዎች ያስገኙት ነገር ስለሌለ ከእነሱ ጋር የምደራደርበት ምክንያት የለም ባሉ ነበር። የሥራ ባልደረቦቻችን በኢራን ላይ ማዕቀቦች የተጣሉት ወደ ድርድርና ስምምነት እንድታመራ ለማድረግ ነው እያሉ ማዕቀቡ እንዲቀጥል የሚደግፉበት ምክንያት ምንድን ነው? አሁን የተገኘውን ስምምነት ባይቀበሉ በመካከለኛው ምስራቅ ላይ ትልቅ አደጋ ይደቅናል። የዩናይትድ ስቴትስ አስተዳደር ስምምነት ላይ ከመድረሱ በፊት የሰብአዊ መብት ጉዳይንና በኢራን የታሰሩት አሜሪካውያን እንዲፈቱ መጠየቅን የተካተቱባቸው አጀንዳዎችን ጨምሮ መግፋት ነበረበት የሚሉ ነቀፌታዎች ሲቀርቡ ቆይተዋል። ጆን ኬሪ ታዲያ ሌሎች ነጥቦችንም ጨምረን ቢሆን ኖሮ የትም አንደርስም ነበር ብለዋል። ስ ከዚህ በፊትም እንደገለጽ ነው፣ በኢራንና በዓለሙ ማህበረሰብ ወይም በዩናይትድ ስቴትስና በኢራን መካከል በሚደረገው ድርድር ሌሎች ነጥቦችንም አክለም ቢሆን ኖሮ ለአስር ዓመታት ያህል ብንደራደርም እንኳ የትም አንደርስም ነበር። ነጥቡ የኒውክለር ጉዳይ በመሆኑ ከተደረሰው መሻሻል አንጻርም ሲታይ ሌሎች ጉዳዮችን ለማንሳት የሚያስችልን ጊዜ አልነበረንም። ከኢራን ጋር የተደረገው ስምምነት ሙሉ በሙሉ በተግባር ላይ ከዋለ ብዙ ጥሩ ነገሮች ሊከሰቱ ይችላሉ ብለዋል የአሜሪካው የውጭ ጉዳይ ሚኒስትር። የጉዞ ጉዳይንም የማዕቀፍ መሰረት አለው። ሆኖም ወዲያውኑ በገንዘብ፣ በባንክ ጉዳይና በእቃዎች እንቅስቃሴ ላይ የተጣሉትን ማዕቀቦች ማንሳትን ያካትታል ኢራን ፒስታሾ የተባለው የኦቾሎኒ ዘር እና ሌሎች የምግብ አይነቶችን እንዲሁም ምንጣፎችን የመሳሰሉት ሸቀጣሸቀጦችን እንድትሸጥ ይፈቀድላታል። ሆኖም እስካሁን ባለው ጊዜ ማዕቀቡ ሁሉ ይነሳል ማለት አይደለም። ዋና ዋናዎቹ ማዕቀቦች እንደቀጠሉ ናቸው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከኢራን ጋር የተደረገውን የኑክሌር ስምምነት ትላንት በሙሉ ድምፅ አጽድቋል። የዩናይትድ ስቴትስ ምክር ቤት የስምምነቱን እቅድ በስልሳ ቀናት ውስጥ እንዲመለከተው በታቀደው መሰረት የኦባማ አስተዳደር ባለፈው እሁድ ለምክር ቤቱ አቅርቦታል። የኢራን ምክር ቤትም ውሉን ማጽደቅ ይኖርበታል።